መንግሥትና ሌሎች ባለድርሻ አካሎች ከሁሉ አስቀድመው በሀገር ሰላምና መረጋጋትን ለማስፈን እንዲሰሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጥሪ አቅርቧል። በሲዳማ ዞንና በሌሎችም የአገሪቱ ክፍሎች ችግር የፈጠረው ኃይሎችንም ጉዳይ መንግሥት አጣርቶ ለሕግ እንዲያቀርባቸው ጠይቋል። መለስካቸዋማ ዝርዝሩን ልኮልናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሁፍ ያተኮረው እየተባባሰ መጥቷል ባለው በሰላም እጦት ላይ ነው። በተለይም ሰሞኑን በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የሲዳማ ዞንን የክልልነት ጥያቄ ተከትሎ የተነሳው ግጭትና የደረሰው ጉዳት የመግለጫው ዋና ማጠንጠኛ ነጥብ ነው። በኢዜማ እምነት የሀገሪቱን የተለያዩ ችግሮች ለመፍታት አስቀድሞ ምቹ ሁኔታ መፈጠር አለበት የሚል ይመስላል። የጋዜጣዊ መግለጫውን ጽሁፍ በንባብ ያሰሙት የፓርቲ ዋና ጸሐፊ አቶ አበበ አከሩ ናቸው። ኢዜማ የእነዚህ ሁሉ ችግሮች መነሻ በተወሰነ ደረጃ አሁን በስራ ላይ ያለው ህገ መንግሥት እንደሆነ እና የሀገሪቱ ዘርፈ ብዙ ችግሮች በዘላቂነት የሚፈቱት በዚህ ህገ መንግስት ውስጥ አሉ የሚባሉ ችግሮች ሲሻሻሉ እንደሆነ ያምናል። ሆኖም አሁን ሀገሪቱ ውስጥ ባለው ያለመረጋጋት ሁኔታና በእውነተኛ ዴሞክራሲያዊ ምርጫ የህዝብ ወኪሎች በሌሉበት በህገ መንግስቱ ዙሪያ ያሉ ጉዳዮችን በሰከነና በሰለጠነ መንገድ ችግሮቹን መፍታት ይቻላል ብለን አናምንም። ስለዚህ በስልጣን ላይ ያለው መንግስት እና ሌሎች ባለድርሻ አካላት ከምንም በፊት ለሀገራዊ መረጋጋትና ሰላም፣ እንዲሁም ዲሞክራሲያዊ ምርጫ የሚደረግበት ሁኔታ እንዲኖር ቅድሚያ ሰተን ሁላችንም የሚጠበቅብንን ኃላፊነት እንድንወጣ ጥሪያችንን እናስተላልፋለን። ኢዜማ ሰሞኑን በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የሲዳማ ዞን የክልልነት ጥያቄን ተከትሎ የተፈጠረው ውድመትና የህይወት መቀጠፍ ከተነሳው ጥያቄ ጋር ግንኙነት እንደሌለው ገልጾ በስም ባይጠቅስም ግጭቱ እንዲቀሰቀስ የገፋፉ ኃይሎች እንዳሉ ይጠቁማል። እነዚህ ኃይሎችም ኃላፊነቱን እንዲወስዱ ይጠይቃል። ከቀናት በፊት ከሲዳማ ዞን የክልልነት ጥያቄ ጋር ተያይዞ በዞኑ በተለያዩ ወረዳዎች በሚኖሩ የተለያዩ የህብረተሰብ ክፍሎች ላይ እጅግ አሳዛኝ ጉዳት ደርሷል። የዜጎች ህይወት ጠፍቷል፣ በርካታ ንብረት ወድሟል፣ ቤተ እምነቶች ተቃጥለዋል። ከጥያቄ ጋር ምንም ግንኙነት በሌላቸው ሰላማዊ የህብረተሰብ ክፍሎች ላይ የደረሰው ጉዳት አሳዛኝና አሳፋሪ ከመሆኑም በላይ እንደ ሀገር የደረስንበትን አስከፊ ደረጃ የሚጠቁም ነው። ይህ ጉዳት ከመድረሱ ፊት አደጋ እንዳለ በቂ ምልክቶች የታዩ ቢሆንም ኢ መደበኛ በሆኑ ቡድኖች ዜጎች ላይ ጉዳት እንዲደርስ ግፊት ያደረጉ የፖለቲካ ኃይሎች ለደረሰው መጠነ ሰፊ ጉዳት ኃላፊነት ሊወስዱ ይገባል ብለን እናምናለን። መንግስት አጥፊዎችን ለህግ እንዲያቀርብና ለህዝብም ይፋ እንዲያደርግ ኢዜማ ጥያቄ አቅርበዋል። አቶ አበባካሉ መንግስት አሁን በሲዳማ ዞንም ይሁን በአገሪቱ የተለያዩ አካባቢዎች ለተፈጠሩ ችግሮች አፋጣኝ ፖለቲካዊና ህጋዊ እርምጃ በመውሰድ በዚህ ጥፋት እጃቸው ያለበትን አካላት ሁሉ የህግ አግባቡን በመከተልና በተገቢው አካላት በማጣራት ለፍርድ እንዲያቀርብና ለህዝብ እንዲያሳውቅ ጥሪ እያቀረብን፣ ችግር የፈጠሩት አካላት ለተጎጂዎች ተገቢውን ካሳ እንዲከፍሉ እንጠይቃለን። በቀጣይም በሌሎች አካባቢዎችም ተመሳሳይ ችግሮች እንዳይፈጠሩ መንግስት የጸታ መዋቅሩን በማጠናከር ዜጎችን ከጥቃት የመከላከል ኃላፊነቱን እንዲወጣ ጥሪ እናቀርባለን። ኢዜማ በዚህ መግለጫው ያነሳው ሌላው ጉዳይ ደግሞ በወቅቱ ከተለያዩ ፖለቲካዊ ግጭቶች ጋር ተያይዞ በወንጀል ተጠርጥረው እየታሰሩ ናቸው ስላላቸው ዜጎች ነው። በአሁኑ ወቅት ከተለያዩ ፖለቲካዊ ክስቶችና ግጭቶች ጋር ተያይዞ በወንጀል ተጠርጥረው የሚታሰሩ ዜጎች ቁጥር እየጨመረ መጥቷል። አልፎ አልፎ የኢዜማ አባላትም የእስሩ ሰለባ ሆነዋል። ሕግን ለማስከበር በወንጀል የተጠረጠሩ ሰዎች ሕግ ፊት መቅረባቸው ተገቢ መሆኑን ብናምንም ተጠርጣሪዎች ከመታሰራቸው ፊት ለስር የሚያበቃ በቂ ምክንያት መኖሩ መረጋገጥ አለበት። ከዚህ በፊት በወንጀል ተጠርጥረው የታሰሩትም ጉዳያቸው በሕጋዊ መንገድ በፍጥነት ተጣርቶ ተገቢ ፍትሕ እንዲሰጣቸው ጥሪያችንን እናቀርባለን። በጋዜጣዊ መግለጫው ላይ የነበሩ የኢዜማ አመራር አባላት ከጋዜጠኞች ለተሰነዘሩ የተለያዩ ጥያቄዎች ምላሽ ሰጥተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ God bees, Ababa.